የአሜሪካ ድምፅ ነው። የአሜሪካ ድምፅ ራዲዮ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ከአንድ ሺህ በላይ ከተያዙ ሰዎች ውስጥ ምርመራ እያጣራን የዲተራንሱ አካልም ስለነበር የዛን የተለያዩ እንቅስቃሴዎች ስለነበሩ በርከት ያሉ ሰዎች ተይዞ የነበሩት፣ ግን በዋናነት ጉዳዩን ያስተባበሩና በተለይ የዜጎችን ንብረት ያወደሙ ዜጎችን ያፈናቀሉ በይቅድም በተግባር ያፈናቀሉ ኃይሎች ተለይቶ ማስረጃ ተሰብስቧል። የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲኔ የሰማችሁት። ለሙሉ ዘገባው ዜናውን ተከትሎ በሚቀርበው የመጽሔ ክፍለ ጊዜ ጠብቋቸው። ኢትዮጵያና ሱዳን ውጥረቱን ከማባባስ እንዲታቀቡ ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር ጠየቁ። የዚህም ዝርዝር ደርሶናል፣ በዕለቱ አቢርስ ይቀርባል። ረቡዕ ሰኔ 22 2014 ዓ ም ጤና ይስጥልኝ እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱ የዓለም ዜና አቅራቢ ቆንጅት ታየ፣ የቴክኒክ አቀናባሪው ኤልያስ አስማረ፣ ቴክኒክ ምህንድስና ላይ የተሰየመው ኔልሰን ሎፔዝ ነው። የተቀሩ ባልደረቦቻችንም በየሰዓቱ ከሚያቀርቧቸው ዝግጅቶች ጋር እናገኛቸዋለን። አሁን የሰዓቱን የዓለም ዜና ነው የምንሰማው። መልካም ምሽት። ልኝ እንደምናመሻችሁ አድማጮች የምሽቱን የዓለም ዜናዎች የማሰማችሁ ቆንጅ ይታየ ነኝ። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ እንደ አውሮፓውያን አቆጣጠር ከ2005 እስከ 2020 ዓ.ም በተካሄዱ የትጥቅ ግጭቶች ከ266 ሺህ በሚበልጡ ህፃናት ላይ ከባድ ከባድ ጥቃቶች መፈጸማቸውን ተናገረ። ሊሳ ሽላይን ከጂኒቫ ያስተላለፈችውን ዘገባ ደረጀ ደስታ ያቀርበዋል። በአፍሪካ፣ በእስያ በመካከለኛው ምስራቅና ላቲን አሜሪካ አገሮች የተካሄዱ ከ30 በላይ ግጭቶችን በማጥናት የቀረበው ዘገባ ህጻናት የጦርነቱን ከባድ ገፈት የተሸከሙና በቃላት ሊገለጹ የማይችሉ አሰቃቂ ድርጊቶች እንደደረሱባቸው አመልክተዋል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በድንገተኛ አደጋዎች ጊዜ የህጻናት ጥበቃ ከፍተኛ አማካሪ ታሻ ጌል ህጻናት ላይ በየቀኑ ከ71 በላይ የሚደርሱ ከባድ ጥቃትና ጥሰቶች መኖራቸው ከ104 በላይ ህጻናት መገደላቸውንና የአካል ጉዳት የደረሰባቸው መሆኑን ይናገራሉ። እንደ ኤሮፓያን አቆጣጠር ከ2016 እስከ 2020 ድረስ ህጻናት ላይ ከደረሱ ጥቃቶች 82 ከመቶ የሚሆኑት የተፈጸሙት በአምስት አካባቢዎች ነው። እነሱም በአፍጋኒስታን፣ በእስራኤል እና በፍልስጤም ግዛት፣ በሱሪያ፣ የመንና ሶማሊያ ናቸው። እዚህ ላይ መረዳት የሚያስፈልገው ብዙዎቹ ህጻናት የደረሰባቸው ጥቃት አንድ ብቻ ሳይሆን ለተለያዩ ጥቃቶችም የተጋለጡና ቁጥሩም እየጨመረ የሚሄድ መሆኑን ነው። ታሻ ጌል ጨምረው እንደገለጹት በግጭቱ ተሳታፊዎች ቢያንስ 25700 የሚደርሱ ህጻናት የተወሰዱ ሲሆን ከ93000 በላይ የሚሆኑ ህጻናት በወታደርነት መመልመላቸውን ተናግረዋል። 14200 የሚሆኑት ህጻናት በግዳጅ እንዲያገቡ የተደረጉ ወይም ለወሲብ ጥቃት የተጋለጡ መሆናቸውን ተመልክተዋል። በህጻናት ላይ ወሲባዊ ጥቃቶች ይፈጸማሉ። ይህ እንደ ጦር ስልት ተደርጎ ይወሰዳል። ግጭቶች ባሉባቸው ሁሉ ስለ ወሲብ ጥቃቶች መረጃዎችን ለማግኘትና ስለ እንደዚያ አይነት ነገር በግልጽ መነጋገር የሚያሳፍር በመሆኑ የሚሰማው ቁጥር እጅግ አነስተኛ ነው። ህጻናት ብዙ ጊዜ ለተለያዩ ብዙ ነገሮች መገልገያ ይሆናሉ። ይሄ ሆነ ተብሎ የሚደረግ ነው። ስለዚህ በሁሉም ግጭቶች ውስጥ ተሳታፊ የሆኑ ወገኖች በአስቸኳይ ልጆችን ወደ ትጥቅ ግጭቶች ውስጥ ማስገባቱን ማቆም እና ማስወገድ ይኖርባቸዋል። ዩኒሴፍ ሁሉም የግጭቱ ተሳታፊዎችና መንግስታት የገቡትን ዓለም አቀፍ የሰብአዊነት ሕግና ግዴታ እንዲያከብሩ ለሕፃናት ጥበቃ ተጨባጭ እርምጃዎችን እንዲወስዱ ጠይቋል። ዩናይትድ ስቴትስ ተጨማሪ የባህር ኃይል አውዳሚ መርከቦችን ወደ ስፔን እንደምትልክና ፖላንድ ለሚገኘው ለአምስተኛው የጦር ኃይል ሰራዊት ቋሚ ክፍለ ጦር እንደምትመድብ ፕሬዚደንት ጆ ባይደን አስታወቁ። ሮሜኒያ ላይም ሶስት ሺህ ወታደሮችና ሁለት ሺህ ሌሎች ሰራተኞች በፈረቃ እንደሚመደቡና ሁለት ተጨማሪ ኤፍ 35 ተዋጊ ጀቶች ወደ ብሪታንያ እንደሚላኩ ፕሬዚደንቱ ገልጸዋል። ፕሬዚደንት ባይደን ስፔን፣ ማድሪድ ላይ ለተሰበሰቡት የሰሜን አትላንቲክ ቃል ኪዳን ድርጅት አባል ሀገሮች መሪዎች ባደረጉት ንግግር ዩናይትድ ስቴትስ አውሮፓ ውስጥ ያላትን ቁመና እየተለዋወጠ ለሚገኘው የጸጥታ ሁኔታ ምላሽ ለመስጠት በሚያስችላትና ለጋራ ጸጥታችን በሚጠቅም መንገድ እንደምታጠናክር አስታውቃለሁ ብለዋል። ፕሬዚደንት ባይደን በተጨማሪም የሩሲያ ፕሬዚደንት ፑቲን የአውሮፓን ሰላም እያናጉና የሕግና ስርዓት መሰረታዊ መርህን እያጠቁ ባሉበት በዚህ ወቅት ኔቶ ከምንጊዜው የሚበልጥ አስፈላጊ መሆኑን ዩናይትድ ስቴትስና አጋሮቿ እያሳዩ ናቸው ብለዋል። የኔቶ ዋና ጸሐፊ የንስ ስቶልተንበርግ፣ ከሁለተኛው የዓለም ጦርነት ወዲህ እጅግ የከበደ የጸጥታ ቀውስ በተጋረጠብን በአሁኑ ወቅት የምናካሂደው ይህ ጉባኤ ታሪካዊ ነው ብለዋል። መሪዎቹ ዩክሬን የሩሲያን ጥቃት መመከት የሚያስችላት ተጨማሪ ድጋፍ ለመስጠት ይስማማሉ ተብሎ ይጠበቃል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የቀድሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2020 በድጋሚ በተወዳደሩበት ምርጫ ሽንፈት ከገጠማቸው ወዲህ ብስጭታቸው እየጨመረና በአደገኛ ሁኔታ ተቆጪና በጸባያቸውም ተለዋዋጭ እየሆኑ መጥተው ነበር ሲሉ የቀድሞ የዋይት ሃውስ ጽሕፈት ቤት ሹም ረዳት ካሲዲ ሃችንሰን ለዩናይትድ ስቴትስ መርማሪ ኮሚቴ ትናንት ማክሰኞ ባሰሙት የምስክርነት ቃል ተናገሩ። ሃችንሰን እንደ አውሮፓውያን አቆጣጠር ጥር ስድስት በዩናይትድ ስቴትስ ምክር ቤት ህንፃ ላይ የደረሰውን የአመፅ ጥቃት ለሚመረምረው ኮሚቴ በሰጡት ቃል ትራምፕ የምርጫውን ውጤት ለማገድ ፈቃደኛ ያልነበሩትን የወቅቱ ምክትል ፕሬዚደንት ማይክ ፔንስን ይሰቀሉ ይሉ ከነበሩትና በምክር ቤቱ ሕንፃ ላይ ጥቃት ካደረሱት አመፀኞች ደጋፊዎቻቸው ጋር ተስማምተው ነበር ብለዋል። በወቅቱ በምክር ቤቱ ፊት ለፊት ከተሰለፉት በሺዎች ከሚቆጠሩ የትራምፕ ደጋፊዎች አንዳንዶቹ ማይክ ፔንስ ይሰቀሉ የሚሉ መፈክሮችን ባሰሙበት ወቅት ትራምፕ ማይክ ይገባዋል ብለው ለአለቃዬ፣ የዋይት ሃውስ ጽሕፈት ቤት ሹም ማርክ ሜዶስ ሲናገሩ ሰምቻለሁ ብለዋል። ሀችንሰን በሰጡት የምስክርነት ቃል ትራምፕ የጸረ ፔንስ ተቃዋሚዎች ያንን ይሉ በነበረበትም ጊዜ ምንም ስህተት የሰሩ መስሎ አይሰማቸውም ብለው አለቃቸው ሜዶስ በወቅቱ ነግረዋቸው እንደነበርም ሀቺንሰን አስታውሰዋል። ማይክ ፔንስ በጊዜው በተቃዋሚዎቹ ቁጥጥር ስር ውሎ በነበረው የምክር ቤቱ ህንፃ ውስጥ የነበሩ ቢሆንም ጠባቂዎቻቸው ደህንነቱ ወደ ተጠበቀ ስፍራ አስቀድመው የወሰዷቸው መሆኑ ተመልክቷል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ለሴቶች ጽንስ ማቋረጥን ህገ መንግስታዊ መብት ያደረገውን የ1973ቱን ውሳኔ ከሻረ ወዲህ ኮሎራዶ ውስጥ በተካሄደ የመጀመሪያ ቅድመ ምርጫ ጽንስ የማቋረጥ መብት እንዲከበር የሚደግፉ ሪፐብሊካን ተወዳዳሪ አሸነፉ። በኮሎራዶው የዩናይትድ ስቴትስ የመወሰኛ ምክር ቤት የሪፐብሊካን ፓርቲውን ወክለው ከቀረቡት መካከል በንግድ ስራ የተሰማሩት ጆ ኦዲያ በመላ ሀገሪቱ በስቴት ደረጃ ለፓርቲው እጩነት የበቁ ጽንስ የማቋረጥ መብት ደጋፊ ሪፐብሊካን መካከል አንዱ ለመሆን በቅተዋል። ኦዲያ ያሸነፏቸው የቀድሞ ፕሬዚደንት ትረምፕ ታማኝ ደጋፊ የሆኑትንና በምንም ምክንያት ጽንስ ማቋረጥን የሚቃወሙትን ሮን ሀንክስን ነው። በመጨረሻም የዩናይትድ ስቴትስ ባለስልጣናት የዝንጀሮ ፈንጣጣ ወይም መንኪ ፖክስን ለመከላከል ተጨማሪ እርምጃ በመውሰድ ላይ ናቸው። ተጨማሪ ክትባቶችን እንደሚያቀርቡ የገለጹት ባለስልጣናቱ ምርመራም በስፋት ማካሄድን ጨምሮ የተለያዩ እርምጃዎችን በመውሰድ ስርጭቱን ቀደም ብለው ለመከላከል እንደሚሞክሩ ገልጸዋል። ዩናይትድ ስቴትስ ውስጥ እስካሁን በመዲናዋ በዋሽንግተን ዲሲ እና በ27 ክፍላተ ሀገር እስከ ትናንት ማክሰኞ ድረስ በዝንጀሮ ፈንጣጣ የተጠቁ 306 ሰዎች መገኘታቸው ተገልጿል። በዓለም ዙሪያ ደግሞ አስቀድሞውም በሽታው አብዝቶ የሚታይባቸውን የአፍሪካ አካባቢዎች ሳይጨምር ከ40 በሚበልጡ ሀገሮች 4700 በበሽታው የተያዙ ሰዎች እንደተገኙ ተገልጿል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን አምሹ። ቆንጅ ታየን፣ ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ ሰኔ 22 2014 ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደግፋና ሲሳይ አሸናፊ፣ የዌብና ማኅበራዊ መገናኛ ቅንብሮች አሰናጃችን አባየው ገበያው፣ የዕለቱ ዋና አዘጋጅ ጽዮን ግርማ ናት። በቀጥታ ስርጭት የምስልና ድምፅ አቀናባሪያችን ራብ ማክሊን በዓለም ዜናዎች የሚጀምረው መደበኛው ፕሮግራማችን በ1925ና 31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት እስከ ምሽቱ አራት ሰዓት ይቀጥላል። በራዲዮ ቴሌቪዥን ዝግጅታችንም በሳተላይት ለምትከታተሉ ተመልካቾቻችን በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ እንገኛለን። አሁን ቀዳሚውን የዕለቱን አብይ ርዕስ እናሰማችሁ። ኢትዮጵያና ሱዳን ውጥረት ከማባባስ እንዲታቀቡ ሲሉ የአፍሪቃ ሕብረት ኮሚሽን ሊቀመንበር ጠየቁ። በኢትዮጵያና በሱዳን መካከል እየተባባሰ የመጣው ወታደራዊ ፍጥጫ አሳስቦኛል ሲሉ ሁለቱ ወገኖች እንዲታቀቡና ወደ ንግግርም እንዲመጡ የአፍሪቃ ሕብረት ኮሚሽን ሊቀመንበር ሙሳ ፋኪ ማህማት ጥሪ አድርገዋል። ዘገባው የአጃንስ ፍራንስ ፕሬስ ነው። ስመኝሽ የቆየ እንደሚከተለው ታቀርበዋለች። ሊቀ መንበሩ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ እና በሱዳን ሪፐብሊክ መካከል እየተባባሰ ያለውን ወታደራዊ ውጥረት በጥልቅ ትኩረት እየተከታተሉ ነው። በሀገሪቱ ድንበር አካባቢ የሰው ህይወት በመቀጠፉም ትልቅ ሐዘን ተሰምቷቸዋል ብሏል ኮሚሽኑ ባወጣው መግለጫ። መግለጫው የወጣው ካርቱም ሰባት የተማረኩ ወታደሮችንና አንድ ሲቪል በአጨቃጫቂ የድንበር አካባቢ ባለፈው ሳምንት ገድላብኛለች ስትል ኢትዮጵያን ከከሰሰችና ኢትዮጵያም ክሱን ውድቅ ካደረገች በኋላ ነው። መግለጫው አያይዞ ሊቀመንበሩ ሁለቱ ወገኖች ከማንኛውም ወታደራዊ እርምጃ ሙሉ በሙሉ እንዲቆጠቡና ሁለቱ ወንድማማች ህዝቦች አጨቃጫቂ ጉዳዮችን በውይይት እንዲፈቱ ጥሪ አድርገዋል ብሏል። ኢትዮጵያ ባለፈው ሳምንት ወታደሮችን በድንበር አካባቢ በሚገኘው እና አልፋስካ በተባለው አጨቃጫቂ በሆነው ለመሬት አካባቢ አግታብኛለች ስትል ሱዳንን ከሳለች። ካርቱም በኢትዮጵያ የሚገኙትን አምባሳደሯን ሰኞ ለጠርታ ስታበቃ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤትና ለቀጠናው ተቋማት ወቀሳ እንደምታቀርብ አስታውቃለች ሲል አጃንስ ፍራንስ ፕሬስ ዘግቧል። አዲስ አበባ በበኩሏ የሱዳን ኃይሎች ወደ ኢትዮጵያ ግዛት ዘልቀው መግባታቸውንና የሰው ህይወት የጠፋውም በአካባቢው ከነበሩ ሚሊሻዎች ጋር በተደረገ ግጭት እንጂ መደበኛ ወታደሮቿ በአካባቢው እንዳልነበሩ በትላንትናው መግለጫው አስታውቃለች። ሱዳን ትሪቢዩን የተባለ ጋዜጣ የሱዳን ሰራዊት በኢትዮጵያ ላይ ትላንት ማክሰኞ በአልፋሽካ ጥቃት መሰንዘሩን ቢዘግብም የሰራዊቱ ቃል አቀባይ ናቢል አብደላ ሪፖርቱን አስተባብለዋል። ማንንም አላጠቃንም፣ ማንንም ለማጥቃት እቅድ የለንም። የማንም ሀገር ሰራዊት ግን ዓለም አቀፍ ድንበራችንን ጥሶ እንዲገባ አንፈቅድም። እንዲህ አይነቱን ጉዳይ በሕጋዊ መንገድ መያዝ መብታችን ነው ሲሉ ናቢል ለኤፍፒ ተናግረዋል። ለረጅም ጊዜ በኢትዮጵያ ገበሬዎች ሲመረትበት በቆየውና በኋላም ሱዳን የይገባኛል ጥያቄ ባነሳችበት አልፋሽካ በተባለው ለመሬት ሳቢያ በካርቱምና በአዲስ አበባ መካከል ያለው ግንኙነት እየሻከረ ሲመጣ አልፎ አልፎም በሁለቱ ወገኖች መካከል ግጭቶች ተስተውለዋል። አንዳንዶቹ ግጭቶችም ህይወት ቀጥፈዋል። የድንበር ጭቅጭቁ በአካባቢው ያለውንና በአባይ ግድብ ግንባታ ምክንያት የተ የተፈጠረውን ሌላ ውጥረት ያባብሰዋል ብሏል፣ የኤኤፍፒ ሪፖርት። በታችኛው የአባይ ወንዝ ተፋሰስ ላይ የሚገኙት ሱዳንና ግብጽ ኢትዮጵያ በአባይ ወንዝ ላይ የምታካሄደውን የግድብ ግንባታ የሚቃወሙ ሲሆን፣ ግድብ መሙላቱና አጠቃላይ የስራውን ሂደት በተመለከተ ዝርዝር ስምምነት እንዲደረግ ግፊት እያደረጉ ነው። በተያያዘ ዜና ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው ላይ በአረበኛ ቋንቋ ባሰፈሩት ጽሁፍ ኢትዮጵያና ሱዳን አንዳችን ሌላችንን ከምንወጋበት ጦርነት ውስጥ እንድንገባ የሚፈልጉ ብዙዎች አሉ። ይሁንና እነኚህ አካላት መንግስታት ይሁኑ ሌላ፣ በሁለቱ ህዝቦች መካከል ግጭት በማቀጣጠል የሚፈልጉትን ትርፍ አያገኙም፣ ምርጫችን ሰላም በመሆኑ ብለዋል። አድማጮች፣ አሁን ተከታዩ ዘገባ ደግሞ ወደ ደቡብ ኢትዮጵያ ነው የሚወስደን። በደራሼ ምክንያት ባለሥልጣናትና ሌሎችም ታሰሩ። በደቡብ ክልል ደራሼ ልዩ ወረዳ ውስጥ ለሕይወት መጥፋትና ለንብረት ውድመት ምክንያት በሆነ ባለፈው ግንቦት የተፈጠረ ሁከት ጠርጥሬያቸዋለሁ ብሎ በያዛቸው 300 ሰዎች ላይ የከፈተውን ምርመራ ማጠናቀቁን የክልሉ የሰላምና ጸጥታ ቢሮ አመልክቷል። መደበኛ እንቅስቃሴ እያደረጉ መሆናቸውን ለአሜሪካ ድምፅ በስልክ የተናገሩ ነዋሪዎች አሁንም ቢሆን አልፎ አልፎ የተኩሱ ድምፅ ግን እንደሚሰማ ተናግረዋል። ልዩ ወረዳውን በዞን ለማደራጀት ከሚቀርበው ጥያቄ ጋር ተያይዘው በተነሳ እውከትና በተፈጸመ ሰባ ሁለት የፌዴራል ፖሊስና ክልል ልዩ ኃይልና አባላት አራት ባለስልጣናት መገደላቸውን ቢሮው ለአሜሪካ ድምፅ ገልጾ የምርመራው የደረሰበት ደረጃ ግን ክስ ለመመስረት እንደሚያስችለው ነው የጠቆመው። ተጠርጥረው ከተያዙት መካከልም የክልልና አካባቢ ባለስልጣናት እንዲሁም የፖሊስ አባላት እንደሚገኙበት ታውቋል። ዮናታን ዘብዴዎስ ከሐዋሳ ተከታዩን አጠናቅረዋል። በምክትል ርዕሰ መስተዳድር ማዕረግ የመልካም አስተዳደር ዘርፍ አስተባባሪና የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ አለማያው ባውዲም በክልሉ የሕዝብ ጥያቄ ጠልፈው የእውከትና የግጭት መንስኤ ያደረጉ ኃይሎች በሕግ እንዲጠየቁ እየተደረገ ነው ሲሉ ዛሬ ለአሜሪካ ድምፅ ተናግሯል። ከዞን አደረጃጀት ጥያቄ ጋር በተያያዘ በደራሽ ልዩ ወረዳ በተፈጠረው እውከትና አቶ አለማያው አሰቃቂ ባሉት ግድያ ተጠረጠሩ ከአራት መቶ ሀምሳ በላይ ተጠርጣሪዎች መያዛቸውን አስታውቀዋል። ወደ ሶስት መቶ የሚሆኑ ተጠርጣሪዎች ዝርዝር ማስረጃ ተሰብስቦ ክስ ለመመስረት ጥረት እየተደረገ ነው ያለው ገዳዮችን ማስተርማይንድ ሆነው ያስተባበሩትን፣ ይህን ጉዳይ ጊዜ ወስዶ አቅዶ የመሩት ሰዎች ተይዘዋል። በዚህ ወንጀል ውስጥ የመንግስት ባለስልጣናትና የጸጥታ ኃይሎች ጭምር መሳተፋቸውን ገልጿል። አስራ ሰባት የሚሆኑ የፖለቲካ አመራሮችን ይዘናል። ከክልል እስከ ልዩ ወረዳ ያለ እስከ ቀበሌ ያለ የድራሸው ጉዳይ ላይ ማለት ነው። የጸጥታ ተቋማችን እዚህ ውስጥ ተሳታፊ ነው የነበረው። ይሄ ላይ እርምጃ ወስደናል። ከፌደራል ተቋማት በክደት የመጡ የጸጥታ አካላት አሉ። የመደበኛ ፖሊስ ከ23 በላይ ተሳትፎበታል። ህግ ታስከብራለህ ተብሎ ስምሪት የተሰጠው ኃይል ማለት ነው። ከዚህ ችግር ውስጥ መውጣት እንዲቻል የእርምት እርምጃ እየተወሰደ ነው ያሉት አቶ አለማየሁ በደቡብ ኦሞዞን ሁከት ውስጥም የተሳተፉ ግለሰቦች በህግ እንዲጠየቁ ለማድረግ ህጋዊ ሂደቶች በመካሄድ ላይ ናቸው ብሏል ወደ 313 የሚሆኑ ከአንድ ሺህ በላይ ከተያዙ ሰዎች ውስጥ ምርመራ እያጣራን የዲተራንሱ አካልም ስለነበረ የዛን የተለያዩ እንቅስቃሴዎች ስለነበሩ በርከት ያሉ ሰዎች ተይዞ የነበሩት ግን በዋናነት የጉዳዩን ያስተባበሩና በተለይ የዜጎችን ንብረት ያወደሙ ዜጎችን ያፈናቀሉ በቅድም በተግባር ያፈናቀሉ ኃይሎች ተለይቶ ማስረጃ ተሰብስቧል። ምርመራው በጣም በጥምር ውጤታማ በሆነ መንገድ እየሄደ ነው ያለ በቀጠናው በሌሎች አካባቢዎችም የፖለቲካ ያሉትን ትርፍ ለማግኘት ተንቀሳቅሷል ባሏቸው ኃይሎች ላይም እርምጃ ተወስዶባቸዋል ሲሉ ተናግሯል። በደራሼ ልዩ ወረዳ ስለተገደሉ የመንግስት ጸጥታ ኃይሎች የተለያዩ ቁጥሮች እስከ ዛሬ ድረስ ሲነገሩ የቆየ ሲሆን ገና በመጣራት ላይ ነው ከተባለው ሲቪሎች ውጪ ከሰባ ሁለት በላይ የፌደራል ፖሊስ አባላት እና የክልሉ ልዩ ኃይሎች መገደላቸውን ይፋ አድርገዋል። የጉዳት መጠን ተለይቷል። አራት የሚሆኑ ሲቪል ካድሮች የወረዳ አመራር የነበሩ ተገለዋል። አስተዳዳሪን ጨምሮ ንጹሃን ዜጎች እንደዚሁ ተገለዋል። እሱን ኦረዲ እያደራጀን ነው የለቀምን ነው አልተጠናቀቀም። አስቀያሚ በሆነ መንገድ ግድያዎችን ሲፈጽምም ስለነበር ማለት ነው። የኦሎሞስት ሚሊቴሪዎቻችን በርከት ያሉ ተሰውተዋል። በጣም አሳዛኝ ነው። ከሰባ ሁለት በላይ ሚሊቴሪ ተሰውቷል። የፌዴራልም የክልሉም ማለት ነው። በወረዳው የተፈጸመውን ሁከትና አስተዳዳሪው መገደላቸውን ተከትሎ ከክልሉ ልዩ ኃይል አባላት ከፌደራል ፖሊስና ከአገር መከላከያ ሰራዊት የተውጣጡም ጥምር ወታደራዊ እዝ ወረዳውን መቆጣጠሩ ይታወሳል። ይሁንና በወረዳው የጋቶ ቀበሌ ነዋሪ መሆናቸውን የተናገሩት አቶ ተፈራ ታክለን አካባቢው ወደ ሰላማዊ እንቅስቃሴ መመለሱም ተናግሯል። በእርግጥ መጀመሪያ ላይ በጣም ተጨናንቀን ነበረ። ከበዝም ንብረታችንም ሁሉ ተፈናቅለን ነበረ ግን አሁን የታሰሩ ሰዎችም ያላግባብ ዝም ብሎ ታስሮ ነበረ ግን አሁን እየተለቀቁ ነው። ግን አካባቢያችን አሁን ከበፊቱ ቃልላሁን ደህና ነው። የሚለሚያ ስማቸውን መጥቀስ ያልፈለጉ ሌላ የወረዳው ነዋሪ በኩላቸው አልፎ አልፎ ከሚሰማው ከቶክስ ድምጽ ውጭ የተለየ የጸጥታ ችግር አለመኖሩን በስልክ ለአሜሪካ ድምጽ ተናግሯል። በደራሸ ልዩ ወረዳ የሰው ሕይወት እንዲያልፍና ንብረት እንዲወድም ምክንያት የሆነ ውህከት በመያዝ 17 214 ዓ ም የተቀሰቀሰው ልዩ ወረዳውን ጋርዱላ በሚሉት አዲስ ዞን መተካት ይፈልጋሉ በሚባሉ ቡድኖች መሆኑን መዘገቡ ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳ። አመሰግናለሁ ዮናታን። አድማጮች በተከታዩ ርዕስ ደግሞ ከደቡብ ኢትዮጵያ ወደ አዲስ አበባ ነው የምንመለሰው። ጋዜጠኛ ተመስገን ደሳለኝ በሦስት ወንጀሎች ተከሰሰ። የፌዴራል ጠቅላይ አቃቢ ሕግ በፍትህ መጽሔት ባለቤትና ማኔጂንግ ዲሬክተር ተመስገን ደሳለኝ ላይ ያቀረበው ክስ ሶስት የወንጀል ዝርዝር ጉዳዮችን የያዘ ነው ተብሏል። በዛሬው ዕለት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የመንግሥትና የሽብር ጉዳዮች ወንጀል ችሎት የተሰማውን የክስ ይዘት በተመለከተ ችሎቱን የተከታተለው ኬኔዲ አባተ ተከታዩን ይዞ ቀርቧል። ጠቅላይ አቃቤ ሕግ በጋዜጠኛ ተመስገን ደሳለኝ ላይ የመሰረተውና ዛሬ ፍርድ ቤት ውስጥ በንባብ የተሰማው የክስ ዝርዝር ወታደራዊ ሚስጢሮችን ላልተፈቀደለት ሰው ወይም ለህዝብ በመግለጽ የሐሰት ወይም የሚያደናግር መረጃ በማሰራጨትና መገፋፋትና ግዙፍ ያልሆነ የማሰናዳት ተግባር በመፈጸም የሚሉ ሦስት የወንጀል ክሶችን ይዟል። ዛሬ ሰኔ 222014 ዓ ም በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ የሽብር ጉዳዮች ወንጀል ችሎት ከተሰማው የወንጀሉ ዝርዝር ጉዳይ የመጀመሪያው ክስ ወታደራዊ ሚስጥሮችን ላልተፈቀደለት ሰው ወይም ለሕዝብ በመግለጽ የሚል ሲሆን ተመስገን በሚመራው ልህቀት ሚዲያ ስር በሚታተመው ፍትህ መጽሔት ላይ የወጡ ጽሁፎች በአስረጂነት ቀርበዋል። በዚህ ክስ ማጠቃለያ ላይም መጽሔቱ ላይ በቀረቡት ጽሁፎች በሀገሪቱ ከፍተኛ የፖለቲካና የጦር አመራሮች መካከል የተደረገ ሚስጢራዊ ውይይትና የሀገሪቱን የጦር ኃይልና መሳሪያ አቅም ለሕዝብና ላልተገቡ አካላት እንዲገለጽ አድርጓል የሚል መደምደሚያ ሰፍሮበታል የሐሰት ወይም የሚያደናግር መረጃ በማሰራጨት በሚለው በሁለተኛው ክስ ላይ የተለያዩ የመጽሔቱ እትሞች ተጠቅሰው የኢትዮጵያ መከላከያን በተመለከተ የተጻፉ ጽሁፎች የቀረቡ ሲሆን ዘገባዎቹ እውነት መሆናቸው ሳይረጋገጥና ከመከላከያ ማጣራት ሳይደረግባቸው በመታተማቸው በወንጀል ለመከሰሱ ምክንያት መሆኑ በክሱ ላይ ተዘርዝሯል። መገፋፋትና ግዙፍ ያልሆነ የማሰናዳት ተግባር በመፈጸም በሚለው ሶስተኛ ክስ ላይም ትክክለኛ ያልሆነ ጥላቻ የተሞላበት መረጃ በማሰራጨት ህዝብ ያለው ያለውን አቋም የሚያፈርስ መረጃን አሰራጭቷል በሚል ክስ ቀርቦበታል። በፍትህ መጽሔት ላይ የታተሙትና ለክስ መነሻ ምክንያት ናቸው ከተባሉት ጽሁፎች መካከል የካቲት 2014 ዓ ም ታትሞ የወጣው የቀድሞው የአማራ ክልል ልዩ ኃይል አዛዥ የብሪጋዴር ጄኔራል ተፈራ ማሞ ቃለምልልስን ጨምሮ ሪፎርም ወይስ ፈረቃ፣ ወታደራዊ አመፅ ያሰጋል፣ ወታደራዊ ጉዳዮች መከላከያ ተቋማዊ ወይስ ኔትወርክ፣ የጀኔራሉ ሚኒስትሮችና የጀኔራሉ መታፈንና አንደምታው የሚሉ ጽሁፎች ይገኙበታል። ክሱ በንባብ ከተሰማ በኋላ ጋዜጠኛ ተመስገን ደሳለኝ በጽሁፎቹ ሀሳብን ከመግለጽና ተጠያቂነት እንዲሰፍን ለማስቻል ጥረት ከማድረግ ባለፈ ወንጀል አለመፈጸሙን በመግለጽ የቀረቡበትን ክሶች አጣጥሏል። የጋዜጠኛ ተመስገን ጠበቃ ሄኖክ አክሊሉ በበኩላቸው ለችሎቱ የዋስትና ጥያቄ አቅርበው ክርክር የተደረገ ሲሆን ሂደቱን ጠበቃው እንዲህ ያብራራሉ። ከሳሹ አካል የፍትህ ሚኒስቴር ተመስገን ደሳለኝ የተከሰሰበት ወንጀል ከባድ ቅጣት የሚያስቀጣ ስለሆነ ተደራራቢ ስለወንዱ ወንጀሎቹ እንደዚሁም ሌላ ወንጀል ሊፈጽም ይችላል ብለን ስለምናስብ በቀጠሮች አክብሮ ሊመጣ አይችልምና ዋስትናው ሊጠበቅለት አይገባም፣ በእስር ሆኖ ጉዳዮቹን መከታተል አለበት የሚል ምላሽ ሰጥቷል። በዚህ ላይ እኛ ተቃውመን ጋዜጠኛ ተመስገን ደሳለኝ ሕግ የሚያከብሩ ናቸው። ከዚህ በፊትም በነበረው ክስ ሂደት ቀጠሯቸውን አክብረው ይቀርቡ ስለነበሩ ባህሪያቸው መልካም ነው፣ ፍርድ ቤትን ያከብራሉ። ከባድ ነው የተባለውን ወንጀልም በተመለከተ ወደፊት የሚወሰን መሆኑ እንደተጠበቀ ሆኖ ከባድም ቀላልም ቢሆን እሳቸው በሀገራቸው ሆኖ ጉዳያቸውን መከታተል የሚፈልጉ ስለሆኑ በዋስትና ሊወጡ ይገባል ብለን ለፍርድ ቤቱ አቅርበናል። ፍርድ ቤቱ ይህንን ክርክራችንን ከሰማ በኋላ ለአርብ በሶስት ሰዓት ተኩል በዋስትናውን በተመለከተ ውሳኔ ይሰጥበታሉ ብሎ አሰናብቶናል ማለት ነው። ከግንቦት 18 2014 ዓ ም ጀምሮ በእስር ላይ የሚገኘው ጋዜጠኛ ተመስገን ደሳለኝ ሁከትና ብጥብጥ በማስነሳት ወንጀል ተጠርጥረው ከሰሞኑ በአዲስ አበባ በቁጥጥር ስር ውለው ከነበሩ የሚዲያ ባለሙያዎች መካከል ክስ የተመሰረተበት ብቸኛው ጋዜጠኛ ነው። ቀሪዎቹ በዋስትና የተፈቱ ሲሆን ከተፈቱት መካከል ያየሰው ሰው ሽመልስ በትናንትናው እለት በድጋሚ መያዙ ይታወሳል። ለአሜሪካ ድምፅ Kenny Dabata Addis Ababang. ቅዱስ ይህን ዲ አባተን አመሰግናለሁ። አድማጮች በተከታዩ ርዕስ ደግሞ ከአዲስ አበባ ወደ ሰመራ እንዘልቃለን። በኢትዮጵያ ታይቶ በማያውቅ ሁኔታ እየጨመረ የመጣው ድርቅ በሰሜናዊው አፋር ክልል የሚገኙ ህጻናት ላይ እያስከተለ ያለው የምግብ እጥረት በከፍተኛ ሁኔታ እያደገ ወይም እየጨመረ ሄዶ በክልሉ ወደሚገኘው ብቸኛው ሪፈራል ሆስፒታል የሚገቡ ህጻናት ቁጥር በሰዓታት ውስጥ ለሞት እየተዳረጉ መሆኑንም ሆስፒታሉ አስታውቋል አገሪቱ ከትግራይ ኃይሎች ጋር ባካሄደችው ጦርነት ሳቢያ በክልሉ የሚገኙ ጤና ጣቢያዎች ከአስር ከመቶ ያነሱት ብቻ አገልግሎት የሚሰጡ ሲሆን የተቀሩት ሆስፒታሎች ችግሩን ለመቋቋም እየተፍጨረጨሩ ነው ነው የተባለው ሀሊማ አቱማኒ ከሰመራ ያደረሰችንን የዚህን ዘገባ ዝርዝር ስምኝሽ የቆየ እንደሚከተለው ታቀርበዋለች በኢትዮጵያ አፋር ክልል በብቸኝነት የሚያገለግለው ሪፈራል ሆስፒታል እንዳስታወቀው ባለፉት ሶስት ወራት ውስጥ ብቻ በከፍተኛ ሁኔታ ለምግብ እጥረት የተጋለጡ 369 ህጻናት ወደ ሆስፒታሉ ገብተዋል። ከአንድ ሚሊየን በላይ ሰዎች በሚኖሩበት ክልል ሁለት የህጻናት ሐኪሞች ብቻ ያሉት ይህ ዱብቲ ጠቅላላ ሆስፒታል እጅግ በደከሙና ተስፋ በቆረጡ እናቶች ተጨናንቋል። የአይና ከድር የአንድ ዓመት ልጅ ለምሳሌ ላለፉት ሁለት ሳምንታት በምግብ እጥረት ለተጎዱ ማገገሚያ የሚሰጠውን ምግብ ሲወስድ ቆይቷል። ወደዚህ ስንመጣ ምግብ የማይበላም ውሃም አይጠጣም ነበር። ይሞትብናል ብለን ፈርተን ነበር። በአፍሪካ ቀንድ በአርባ ዓመታት ጊዜ ውስጥ ያልታየው ድርቅ በሚሊየን የሚቆጠሩ ኢትዮጵያኖችን ለረሃብና ለምግብ እጥረት በሽታ አጋልጧል የተባበሩት መንግስታት ድርጅት እንዳስታወቀው በአፋር ክልል በምግብ እጥረት ምክንያት ወደ ሆስፒታል የሚገቡ ህጻናት ቁጥር በመጋቢት ወር ላይ በ በሰላሳ ከመቶ ጭማሪ አሳይቶ የነበረ ሲሆን እንደገና በሚያዝያ ወር በ28 ከመቶ ከፍ ብሏል የዱብቲ ጠቅላላ ሆስፒታል ተጠባባቂ ኃላፊ ዶክተር ሙሐመድ ዩሱፍ በወር አምስት ሕፃናትን ይቀበል የነበረው ሆስፒታል አሁን በቀን ብቻ አምስት ሕፃናትን መቀበል እንደጀመረ ይገልጻሉ። ሞስት ኦፍ ህመምተኞች ወደዚህ የሚመጡት በጣም ከደከሙ በኋላ ነው። ስለዚህ አብዛኞቹ ከተቀበልናቸው በሁለት ወይንም በሶስት ሰዓታት ውስጥ ይሞታሉ። ምክንያቱም የምግብ እጥረት ብቻ አይደለም ችግራቸው። ብዙ ውስብስብ ችግሮች አሉባቸው። እንደ ሳምባ ምች፣ ደማነስና የተቅማጥ በሽታ አይነት ተያያዥ ችግሮች አሉባቸው። ከትግራይ ኃይሎች ጋር በተደረገው ጦርነት በአፋር ክልል የሚገኙ ክሊኒኮች መዘረፋቸውን መውደማቸውንና በአሁኑ ወቅት አገልግሎት የሚሰጡት ከአስር ከመቶ በታች መሆናቸውን የኢትዮጵያ ባለስልጣናት ይገልጻሉ። ይህ ሁኔታ ደግሞ ሰዎች ወደ ዱብቲ አይነት ሆስፒታል እንዲመጡ የሚያስገድዳቸው ሲሆን ሆስፒታሉን ያጥለቀለቁ ታካሚዎች በየመተላለፊያ ኮሪደሩ ላይና በረንዳዎች ላይ ተኝተዋል። ከነዚህ የሚበዙት ደግሞ ህጻናት ናቸው። ያስለዋል። ከፍተኛ የሆነ ትኩሳት አለው። ምግብም አይበላም። ምን እንደሆነ ችግሩን አላወቅንለትም። የተባበሩት መንግስታት ድርጅት የሰባዊ እርዳታ ተቋማት በበኩላቸው ለጤና አገልግሎት የሚያስፈልገውን ለማሟላት እየተፍጨረጨሩ መሆኑን ይገልጻሉ። በአፋር ውስጥ የወደሙት የጤና ጣቢያዎች እንደገና እንዲቋቋሙ ለጊዜያዊ አገልግሎት የሚሆኑ እንደ አዲስ እንዲሰሩም እንፈልጋለን። አሁን ለማድረግ እየሞከርን ያለነው እሱን ነው። መናገር የምችለው አለመታደል ሆኖ በምንፈልገው ፍጥነት እየሄደ አለመሆኑን ነው። በእቅዳችን ውስጥ አስገብተን እየተከታተልን እንገኛለን። ይህ በእንዲህ እንዳለ ግን የዱብቲ ሆስፒታል ኃላፊ ዶክተር መሐመድ ዩሱፍ አንዳንድ የሆስፒታሉ ሰራተኞች በሁኔታዎች ተስፋ ቆርጠው ጥለው መሄዳቸው የቀሩት ሰራተኞች ያለውን ሁኔታ ለመቋቋም አዳጋች እንዲሆንባቸው ማድረጉን ገልጸዋል። ሀሊማቱማኒ ከሰመራ ላደረሰችን ዘገባ ስመኞች፣ የቆየ ዋሽንግተን ዲሲ። ክቡራትና ክቡራት አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ29 ከ40 ሰከንድ ያመለክታል። ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው የምንዘልቀው። በሰላም ድርድር ጉዳይ የተቃዋሚዎችን ጥሪና የመንግስት ምላሽ ይመለከታል። በኢትዮጵያ ዘላቂ ሰላምና መረጋጋትን ለማምጣት መንግስት ሁሉን አቀፍ ድርድር ማካሄድ አለበት ሲሉ የኦሮሞ ነጻነት ግንባርና የኦሮሞ ፌዴራሊስት ኮንግሬስ ጠየቁ። የመንግስት ኮሚኒኬሽን ጉዳዮች አገልግሎት ሚኒስትሩ ሚኒስትር ዴታ አቶ ከበደ ደሲሳ ደግሞ ከህወሓት ጋር የሚደረገው ድርድር በቂ ነው፣ ሸኔ ሲሉ የጠሩትን ቡድን ጨምሮ ሌሎች ታጣቂዎች ተላላኪ ናቸው ነው ያሉት። በሌላ በኩል የኦሮሞ ነጻነት ሰራዊት ራሱን ችሎ የሚንቀሳቀስ ድርጅት ነው ብለዋል። የቡድኑ ዓለም አቀፍ ቃል አቀባይ መሆናቸውን የሚናገሩት አቶ ኦዳ ተርቢ ለአሜሪካ ድምፅ በሰጡት ቃል ሰሞኑን ምዕራብ ወለጋ ዞን ግምቢ ወረዳ ቶሌ ቀበሌ ውስጥ በመቶዎች የሚቆጠሩ የአማራ ብሔር ተወላጅ በሆኑ ነዋሪዎች ላይ ለተፈጸመው ጥቃትና ዘር ተኮር ግድያ ባለሥልጣናቱ ተጠያቂ በሚያደርጉትና ሸኔ በሚል መጠሪያ የሚጠሩት ሆኖም የኦሮሞ ነጻነት ሰራዊት እንደሚባል በሚናገረው ውንጀላውን በሚያስተባብለው ቡድን ላይ ወታደራዊ እርምጃ እየወሰደ መሆኑን የኢትዮጵያ መንግስት አመልክቷል። ፀሐይ ዳምጠው ዝርዝሩን ይዛለች። የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፍኮ መንግስት ከህወሀት ጋር ለመነጋገር እና በሰሜኑ የሀገሪቱ ክፍል ሰላም ለማስፈን የደረሰበት ውሳኔ ሌሎች ክልሎችንና ቡድኖችንም ማካተት እንዳለበት ይናገራሉ። በተለይ የኢትዮጵያ መንግስት ሸኔ ብለው የሚጠራቸው ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩ ታጣቂዎች በሚንቀሳቀሱባቸው አካባቢዎች ሰዎች እንደሚሞቱና ና እንደሚፈናቀሉ ፓርቲዎቹ አስረድተዋል። የታጣቂ ቡድኑ ከመንግስት ኃይሎች ጋር በሚያደርገው ውጊያ ሰዎች እየሞቱና እየተፈናቀሉ መሆኑን አስረድተዋል። መንግስት ከአንድ ወገን ጋር ብቻ ድርድርን በማድረግ ሰላምን ለማምጣት የሚያደርገው ጥረት ውጤታማ አይሆንም ሲሉም ፓርቲዎቹ ይገልጻሉ። አቶ ጥሩኔ ገምታ የኦሮሞ ፌዴራሊስት ኮንግረንስ ጽህፈት ቤት ኃላፊ ናቸው። ችግሮች ያሉት በምስራቅም በምዕራብም በደቡብም የሚከሰት እየተከሰተ ስለሆነ እነዚህን ችግሮች በትክክል አይቶ ሌሎችንም አሳትፎ መፍታት ነው የሚያስፈልገው። የኦሮሞ ነፃነት ግንባርም ከሁሉም አቅጣጫ አካታች የሆነ ድርድር መካሄድ አለበት ብሎ እንደሚያምን የፓርቲው የህዝብ ግንኙነት አቶ ለሚገምቹ ተናግረዋል። አንድን ውይይት ወይ ምክክር የሚያስ ብለው ሁሉን አቀፍ ምክክር ስደረግ ነው ችግሮች ችግሮቹ እንደ ሀገር ደረጃ ያሉ ችግሮች የራሳቸው የሆነ ከምዕራብ እስከ ደቡብ ከደቡብ እስከ ሰሜን ያለው ችግር ሁሉ ያገባኛል የሚለው ሁሉ ተሳታፊ እስካልሆነ ድረስ አንዱን ወደ ጎን ትቶ ሌላኛው ጋር መወያየት ወይ ደግሞ መመካከር ራሱ ለሌላ ችግር ያዳርጋል። መንግስት የኦሮሞ ነጻነት ሰራዊትን ጨምሮ በኦሮሚያ ውስጥ የሚንቀሳቀሱ ሸማቂ ቡድኖችንም ለድርድሩ መጋበዝ እንዳለበት በሚገልጸው የተቃዋሚ ፓርቲዎች አቋም ላይ አስተያየት የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ከበደ ደስሳ ከሌሎች ታጣቂዎች ጋር ንግግር እንደማይኖር አብራርተዋል። ሶቹ ከና በመሰረቱ በኦሮሚያ ክልል ውስጥ ታጥቀው የሚንቀሳቀሱ ቡድንን ከወያኔ ለይተን አናያቸውም። ከወያኔ ጋር በሚደረገው ውይይት እነዚህ ራሳቸውን ችሎ የሚንቀሳቀሱ አይደሉም። ከዚህ ቀደም በኦነግ ስም ሲንቀሳቀስ የነበረው ድርጅት እና ከሀገር ውጭ ወደ ሀገር የተመለሰው ታጣቂዎችን አስገብቶ ስልጠና ወስዶ ወደ ጸጥታ ኃይል ተቀላቅሎ እየሰራ ይገኛል። የኦነግ አመራር ውስጥ የነበሩ ሰዎች አሁን በመንግስት ሚኒስቴርና የካቢኔ አባላት ሆነው እየሰሩ ይገኛሉ። እነዚህ ግን በለውጡ ጊዜ በአራት ዓመት ውስጥ የተፈጠሩ ናቸው። በኦሮሚያ ክልል ብቻ ሳይሆን በቤኒሻንጉል፣ በጋምቤላም ውስጥ ተፈጥሯል። እነዚህ የወያኔ ተላላኪዎች ናቸው። ስለዚህ ከወያኔ ጋር ነገሩ ካለቀ ያው ነው፣ ተያያዥ ነው ማለት ነው። ልዩነታቸው የተለያዩ ቋንቋ የሚናገሩ እና ብዛታቸው ብቻ ነው። አንድ ላይ ነው የሚንቀሳቀሱት። ትግላቸው ከወያኔ አመፅ ጋር ነው የተጀመረው። እንደ ፖለቲካ ድርጅት ወይም እንደ የትግል አካል ማየት ያስቸግራል። ከነሱ ጉዳይ ይልቅ ከወያኔ ጋር የሚደረግ ጉዳይ ወሳኝ ነው። የተቃዋሚ ፓርቲዎች አስተያየት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ና ሸኔ በሚል በሀገሪቱ ፓርላማ በአሸባሪነት የተፈረጀው ቡድን በምዕራብ ወለጋ ዞን በመቶዎች የሚቆጠሩ ንጹሃንን በመግደል በመንግስትና በተጠቂዎቹ እየተወነጀለ ባለበት ሰዓት የመጣ ነው። ድርጊቱን አልፈጸምኩም ያለው ታጣቂው ቡድን ግን ለሰላም ዝግጁ መሆኑን አመልክተዋል። የኦሮሞ ነጻነት ሰራዊት ራሱን ችሎ ትግል ላይ ያለ ነው በማለት ለመንግስት አስተያየት ምላሽ የሰጡት የታጣቂ ቡድኑ ዓለም አቀፍ ቃል አቀባይ አቶ ኦዳ ተርቢ፣ ሆኖም ግን ለሰላም ድርድር በራችንን ዘግተን አናውቅም ይላሉ። እኛ ከዚህ ቀደምም ለሰላማዊ ድርድር በራችንን ክፍት አድርገናል። ሁሌም ለመደራደር ዝግጁ ነን። የትግራይ ኃይል ቅድመ ሁኔታ እንዳለ ሁሉ እኛም ቅድመ ሁኔታ አለን። መተማመኛ እንፈልጋለን። የትግራይ መከላከያ ኃይል ድርድር ከመጀመሩ በፊት ከመንግስት ጋር ተኩስ አቁመዋል፣ እርዳታም ለትግራይ ህዝብ እንዲደርስ ሲሰሩ ነበር። ይህ ደግሞ በሁለቱ አካላት መካከል መተማመን ይፈጥራል። እኛም ተመሳሳይ ነገር እንጠይቃለን። ወደ ድርድር ከመሄዳችን በፊት ቅድመ ሁኔታ አለን። ተኩስ እንዲቆም፣ ሁሉም የፖለቲካ እስረኞች እንዲፈቱ፣ የተዘጉ የተቃዋሚ ፓርቲ ቢሮዎችም እንዲከፈቱ፣ እንዲሁም ገለልተኛ የሆኑ መርማሪዎች ኦሮሚያ መግባት አለባቸው እንላለን። ይህ ከተደረገ ቁጭ ብለን ለመደራደር የሚያዳግተን ነገር የለም። በሰሜኑ የአገሪቱ ክፍል ያለውን ግጭት በሰላማዊ መንገድ ለመፍታት መወሰኑን የገለጸው የኢትዮጵያ መንግስት ከህወሓት ጋር ሊደረግ ለሚችል ንግግር የተደራዳሪ ቡድንም ሰይሟል። ለአሜሪካ ድምፅ ሃይ ዳምጠው ከአዲስ አበባ። አመሰግናለሁ ፀሐይ ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የረቡ ምሽት ዝግጅታችንን ነው አሁን ሌላው ሳምንታዊ ቅንብር ነው ተረኛው ዲሞክራሲ በተግባር በቅርቡ በጊምቢ ወለጋ በመቶዎች የሚቆጠሩ ሰላማዊ ሰዎች ላይ የተፈጸመው ግድያ እንዲሁም በሀገሪቱ ሌሎች አካባቢዎችም የተስተዋሉ ግድያዎች ኢትዮጵያ ወዴት እያመራች ነው የሚል ስጋትና ፍርሃት አዘል ጥያቄ ብዙዎችን እንዲጠይቁ አድርጓል። በኢትዮጵያ በሲቪሎች ላይ በተከታታይ የሚፈጸሙትን ግድያዎችና የመንግስትን ኃላፊነት አስመልክቶ አንድ የሰብአዊ መብት ተሟጋጅ ድርጅት ኃላፊን አነጋግሮ እንግዱ ወልዴ የሚቀጥለውን ዝግጅት አሰናድተዋል። ይህን አስመልክቶ ታዲያ የመንግስት ተወካዮችን ለማነጋገር ያደረገው ጥረት ለጊዜው አልተሳካም። እንደሚከተለው ይቀርባል። እዚህ ጋር በጣም ግልጽ መሆን እፈልጋለሁ። clear here. A politics በነገድና በጎሳ ላይ ብቻ የተመሰረተ ፖለቲካ ሀገርን እንዲበታትን የተረገመ ፖለቲካ ነው። ክሽፈት ነው፣ የራእይ መጨንገፍ ነው። የቅድሞ የአሜሪካ ፕሬዚደንት ባራክ ኦባማ እንደ አውሮፓውያን አቆጣጠር በሐምሌ 2015 ኬንያን በጎበኙበት ወቅት የተናገሩት ነበር። ካለፉት ሰላሳ ዓመታት ወዲህ ኢትዮጵያን ሲያስተዳድሩ የነበሩ መሪዎች ፓርቲዎቻቸው እንዲሁም የፖለቲካ መሠረታቸውና አወቃቀራቸው ጎሳና ቋንቋ ላይ ያተኮሩ ናቸው። የጎሳ ፖለቲካ ለእዳጣንም ሆነ በሌላ ምክንያት ሊጨቆኑ ይችላሉ ተብለው ለሚታሰቡ ጎሳዎች መብትን ያጎናጸፋል የሚል ክርክር በሥርዓቱ አራማጆችና ደጋፊዎች ይቀርባል። ያም ሆነ ይህ ግን አሁን ኢትዮጵያ ላለችበት ውጥንቅጥ፣ ጦርነት፣ የሰላማዊ ሰዎች ግድያና መፈናቀል ሀገሪቱ የዘረጋችው የጎረሳ ፖለቲካ አከላለልና አስተዳደር የችግሩ መነሻ ነው የሚሉ ጥቂቶች አይደሉም። የጨቋኝ ተጨቋኝ ትርክቱም የታሪክን ጥቃቅን ጠባሳዎች እያጎላ አንዳንድም የፈጠራ ወሬ እየታከለበት ሲነዛ ለረጅም ዘመናት ተጋምዶ የኖረን ሕዝብ አንዱ በሌላው ላይ ቂም እንዲያዝልና ቢላንድ ሲል እያደረገው ነው ሲሉ የፖለቲካና የማኅበራዊ ሳይንስ ተንታኞች ይናገራሉ። በሀገሪቱ የተለያዩ ክፍሎች ሲፈጸሙ የነበሩ ግድያዎች የጭካኔ ጥግ የታየባቸውና እንደ ማህበረሰብ የደረስንበትን አስከፊ ጊዜ ቆም ብለን እንድንመረምር የሚያደርጉ ናቸው የሚሉም ብዙዎች በየሚዲያው፣ በየማህበራዊ መገናኛ ገጹና በሌሎችም አጋጣሚዎች አስተያየታቸውን በስፋት ያንሸራሽራሉ። በመቶ የሚቆጠሩ ሰዎች መደዳ እልቂት ኢትዮጵያ ውስጥ የተለመደ የዘና እየሆነ መጥቷል። በህፃናት ላይ ከሚፈጸሙ የጭካኔ አድራጎቶችና በሴቶች ላይ እስከሚደርሱ ሁከቶች በቤተሰቦች ላይ እስከሚፈጸሙ ብተናና በደሎች የመብት ተሟጓቾችና የህግ ባለሙያዎች ብዙውን ይዘረዝራሉ። የተገደለው ሰው ብዛት እንደ ዋዛ እንደ ሰብአዊ ፍጡር ሳይሆን እንደ ቁጥር ይነገራል። ግምቱም የዚያን ያህል እንደሆነ በመገናኛ ብዙሃን ይሰማል። እዚህ አራት መቶ እዚያ የለም ስድስት መቶ ነው ይላል። ለምሳሌ ነው። አንዱ ያገነዋል፣ ሌላው ያሳንሰዋል። ጅምላ ግምት በቅርቡ ግንቢ ውስጥ በተፈጸመ ጥቃት ባለቤታቸውንና የሁለት ዓመት ልጃቸውን ያጡ እናት ለቪኦኤ እንዲህ ብለዋል። ያው ልጅቱን መስቷትና እዛው እኔ ላይ ወተኝ ከዛ ባለም እዛ ማታ ተደብቆ ነበር ብለው እዛው ለመሆኑ አንድ አገር ላይ በተደጋጋሚ ይልቅ ሲፈጠር ድርጊቱ በማንም ይፈጸም በማን የመንግስት ኃላፊነት ምንድን ነው የሚለው የተለመደና አድካሚ ጥያቄ ሊመስል ይችላል። ዞሮ ዞሮ ግን የሕዝቡን ደህንነት መጠበቅ የመጀመሪያው ኃላፊነቱ የሆነው መንግስት ሀገርን በኃላፊነት ለማስተዳደር ኮንትራት የወሰደ አካል እንደመሆኑ ጥያቄው አይቀሬ ይሆናል። መንግሥታዊ ያልሆነውና በውጭ የሚንቀሳቀሰው የሰብአዊ መብቶች ጥበቃ ማዕከል ኃላፊ መሆናቸውን የነገሩኝ አቶ ያሬድ ኃይለ ማርያም ጠቅላይ ሚኒስትር አብይ አህመድ በቅርቡ ለፓርላማ ያደረጉት ንግግር አንስተው የጥላቻ ንግግርና ግጭትን የሚጠራ ነው ብለዋል። የትም ሀገር ላይ ኢትዮጵያም ውስጥ ሰብአዊ መብቶች በዚህ ደረጃ ሲጣሱ የመጀመሪያው ተጠያቂ መንግስት ነው። መንግስት በዓለም አቀፍ የሰብአዊ መብት ድንጋጌዎችም በሀገሪቷም ህገ መንግስት መሰረት ኢትዮጵያን በፈረመቻቸው ስምምነቶች ሰብአዊ መብትን ያለመጣስ ብቻ ሳይሆን በማንም አካል እንዳይጣስ ለዜጎች ህይወት ለዜጎች ንብረት እና ደህንነት ጥበቃ የማድረግ ከለላ የመስጠት ሙሉ ግዴታ አለበት እና ዶክተር አብይ አስተዳደር ውስጥ የታየው አንዱ ትልቁ ክፍተት ይሄንን ለሰብአዊ መብት በማንም አካል መንግስታዊ ባልሆኑ አካላቶች በተደራጁ በታጠቁ አካላት እንዳይጣስ እና የዜጎች ደህንነት አደጋ ላይ እንዳይወድቅ የመጠበቅ ዓለም አቀፍ ግዴታውን ህገ መንግስታዊ ግዴታቸውን አልተወጡም። ስለዚህ ለዚህ የፌዴራል መንግስቱ የክልል ባለስልጣናት ድርጊት ጥቃቶቹ የተፈጸመባቸው የክልል ባለስልጣናት ቀጥተኛ ተጠያቂዎች ናቸው። አንድ በሁለተኛ ደረጃ ደግሞ ድርጊቱን በአካል ተገኝተው የፈጸሙት የወንጀል አድራጎቱን የፈጸሙትም ሰዎች ደግሞ በቀጥታ በፈጸሙት ወንጀል ተጠያቂዎች ይሆናሉ። መንግስት ግን ድርብ ኃላፊነትን ያለበት በጣም የሚያሳዝን የመንግስት ባለስልጣናት በሌላም መንገድ ተጠያቂ የሚሆኑበትንም ነገር አብሮ ማንሳት ይቻላል። አሁን በቅርብ ጊዜ ጠቅላይ ሚኒስትሩ ፓርላማ ውስጥ ያደረጉት ንግግር ጥሩ ጠያቂ የፍትህ አካል ቢኖር በጥላቻ ንግግር ክስ ሊመሰረትባቸው ይገባ ነበረ። የአዲስ አበባ ህዝብ በተለየ ሁኔታ ለኦሮሞ ህዝብ ጥላቻ ያላቸው ሰዎች እንዳሉ ያደረጉት ንግግር ከአንድ ጠቅላይ ሚኒስትር የማይጠበቅ በዛ ላይ በማህበረሰብ ውስጥ ግጭትን የሚያባብዝ ጥላቻ የሚቀሰቅስ ንግግር ነው እና ያንን ንግግር አይተ እንደገና ደግሞ ይሄን ያህል ሰው ሲገደል ያሳዩት ዝምታ የሚያስተዛዝብ ብቻ ሳይሆን በታሪክም በህግም ወደፊት የሚያስጠይቃቸው። የኢትዮጵያ መንግስት ተወካዮችን በዚህ ፕሮግራም ለማካተት ያደረግኩት ሙከራ ለጊዜው አልተሳካም። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉን በስልክና በጽሁፍ መልእክት የአገልግሎቱን ሚኒስትር ዴኤታ ወይዘሮ ሰላማዊት ካሳን ለማግኘት ጥረት አድርጌያለሁ። መልስ አልሰጡኝም። ለማስታወስ በድጋሚ ብሞክርም አልተሳካልኝም። በቅርቡ የግንቢ ግድያ በተፈጸመና በመቶዎች የሚቆጠሩ ሲቪሎች ሞት በተዘገበበት ዕለት ጠቅላይ ሚኒስትሩ በሲዳሞ የሁለተኛ ደረጃ ትምህርት ቤት እያስመረቁ ነበር። በማግስቱ ደግሞ አዲስ አበባ ውስጥ በጓሮ አትክልት ሥራ የተሰማሩ የከተማ ገበሬዎችን እያበረታቱ ነበር። በእነዚህ አጋጣሚዎች ጣልቃም ቢሆን ሌሎች የአገር መሪዎች እንደሚያደርጉት ወደ ካሜራው ዞር ብለው ስለደረሰው ሁከት መልእክት ቢያስተላልፉ መልካም ነበር የሚሉ ሐሳቦቻቸውን አካፍለዋል። ጠቅላይ ሚኒስትሩ ስለ ግድያው ከሁለት ቀን በኋላ በፌስቡክ ገጻቸው ላይ በንጹሐን ዜጎች ላይ በሕገወጥና በኢመደበኛ ኃይሎች የሚደርስ ጥቃት እና መተዳደሪያን ማውደም ተቀባይነት የለውም ብለው መልእክት ሲያሰፍሩ በቀጥታ አልተናገሩም። አባባላቸው የመሪ ኃይል የለውም እና ሌላም ብዙ ሐሳቦችን የያዙ ከ16 ሺህ በላይ አስተያየቶችን፣ ቁጣዎችንና ዘለፋዎችን ገጻቸው አስተናግዷል። አቶ ኃይለማርያም ይቀጥላሉ። ሌላው ህዝብ ስሜታዊ ቢሆን መንግስት ላይ ቢቆጣ የመንግስት አካላቶች እጃቸው ሁሉ አለበት ብሎ ጣቱን ቢጠነቁ ሊፈረድበት አይችልም። ምክንያቱም ሁለት ነገሮች ላንሳ። ለምሳሌ ከዚህ ቀደም ታዋቂው ዘፋኝ ወንድማችን አጫሉ በአሰቃቂ ሁኔታ በተገደለ ጊዜ እነዚሁ የመንግስት ባለስልጣናት የብሔራዊ የሀዘን ቀን አውጀው ባንዲራ ዝቅፍ ተብሎ እንዲውለበለብ ተደርጎ ሁሉም የአገሪቷ መገናኛ ብዙሀኖች የሻማ አብርተው ባክግራውንዳቸውን ጥቁር አድርገው የሀዘን ጊዜ በሚገርም ሁኔታ ተገልጾ ነበር። ይገባል አይገባም እያልኩ አይደለም። አሁን ከአራት መቶ በላይ ሰዎች ሞተዋል በሚባልበት በእንዲህ አይነት ክስተት ውስጥ ግን የሆነው ምንድን ነው? አንደኛ በምክር ቤት ደረጃ ራሱ ፓርላማ ውስጥ ጉዳዩ ያሳዘናቸው የአብን አባላት ህሊና ጸሎት ለማድረግ እንኳን ያቀረቡት ጥያቄ በሚያስደነግጡ ሁኔታ በአፈጉባኤው ውድቅ ተደርጓል። አንድ ሁለተኛ የአገሪቷ ወሳኝ የሚባሉት ባለስልጣናት አንድ ተራራማ ቦታ ላይ ተቀምጠው ሌላ አለም ውስጥ ያሉ ሌላ ደሴት የራሳቸው ደሴት ውስጥ ያሉ ባለስልጣናት ነው የሚመስሉት። እና ይሄ ለዜጎች ህይወት አንደኛ በማበላለጥ ሁለተኛ ደግሞ ለስንት ሰው ሲሞት ነው ስንት ኢትዮጵያዊ ሲሞት ነው ደግሞ ያንን የሚያገኘው? ይሄ በጣም በጣም የሚያሳዝን ብዙ ሰዎችንም ያስደነገጠ ነው። ሁለተኛው አሁን በቅርብ ጊዜ እንኳን ፑንትላንድ፣ ሌላ ጎረቤት ሀገር አንድ ትልቅ ገበያ ተቃጠለ ተብሎ የመንግስት አካላት ልዑካን ቡድን የላኩት ከፍተኛ የመንግስት ባለስልጣናት ሊያስተዛዝኑ፣ ሊያጽናኑ እዛ ሄደዋል። ያ ይሄን ያህል ሰው እንኳን አልሞተም በዛ አደጋ እና ራሳችን ሀገራችን ውስጥ ይሄን ያህል ሰው ሲሞት ይሄ ባለስልጣናቱ ህዝቡን እንዲህ ያለውን የሰቆቃ የጅምላ ግድያ እንዲለማመድ ምንም እንዳልተፈጠረ እንዲያስብ የተሞከረም አይነት ነገር ይመስላል። በመቶዎች የሚቆጠሩ ሰላማዊ ሰዎች በሁከት ተገደሉ የሚሉ ዜናዎች እየተዘወተሩ ነው። ለጥቃቶቹ አንዱ ሌላውን ተጠያቂ ያደርጋል። ግድያዎች በተፈጸሙ ማግስት መንግስት ገዳዮቹን እያደነ እንደሚገኝ መግለጫ ይሰጣል። ጥቂት ሰነባብቶ ወይም በዚያው ሰሞን የሌላ መደዳ ግድያ ዜና ይሰበራል። ከአራት ዓመታት በፊት በነበረው የኢህአዴግ አስተዳደር ግድያዎች ሲፈጸሙ የቆዩት በአመዛኙ በመንግሥት ታጣቂዎች እንደነበር በስፋት ሲዘገብ ቆይቷል። ከአራት ዓመታት ወዲህ ደግሞ የታጠቀ ጉልበተኛ በዝቷል እያሉ ብዙዎች ነግረውናል። ይህ ንግግራችን ሌሎች ወገኖችንም አካቶ ይቀጥላል። ለአሜሪካ ድምፅ እንግዲ ወልዴ ከአሌክዛንድሪያ ቨርጂኒያ አመሰግናለሁ። እንግዱ አድማጮች፣ አሁን ሴቶችና ቤተሰብ ነው ተከታዩ ዝግጅት። የፅንስ ማቋረጥ መብት መቼና እንዴት ይቋረጥ የሚለው ጥያቄ አሜሪካውያንን ለአስርት ዓመታት ሲያጨቃጭቅና ሲያከፋፍል የቆየ ነው። የዩናይት ስቴትስ ጠቅላይ ፍርድ ቤት ባለፈው አርብ ሀምሳ ዓመታት የቆየውን ይህን መብት ህገ መንግስቱ ለሴቶች ፅንስ የማስወረድ መብት አይሰጥም በሚል በመሻሩ ጉዳዩ ተመልሶ በመራጮች ካርድ በየሀገሮቹ ግዛቶች እንዲወሰን ቀጠሮ ተይዟል። የአሜሪካ ድምፅ የምክር ቤት ጉዳዮች ዘጋቢ ካትሪን ጂፕሰን የጠቅላይ ፍርድ ቤት ውሳኔ የአሜሪካ ተወካዮች ምክር ቤትን ማን እንደሚቆጣጠረው የሚወስነውንና በመጪው ህዳር የሚካሄደውን ምርጫ ላይ ያለውን ተጽዕኖ ጨምራ ተመልክታለች። አሁንም እንግድ ወልዴ ያለፈው አርብ የጠቅላይ ፍርድ ቤት ውሳኔ በአሜሪካ የቅርብ ጊዜ ታሪክ ውስጥ ትልቅ መዘዝ ይዘው ከሚመጡ ውሳኔዎች አንዱ ተደርገው ይታያል። በ1973 ሶስተኛ ልጇን አርግዛ የነበረችው ጄን ሮ እና በዳላስ አውራጃ አቃቤ ሕግ የነበሩት ሄንሪ ዌይድ መካከል የተደረገው ክርክር የበታችኛው ፍርድ ቤቶችን ሂደት አልፎ በመጨረሻም ጠቅላይ ፍርድ ቤት በሰጠው ውሳኔ ለሴቶች ጽንስ የማቋረጥን መብት አጎናጽፏል። ይህ ሕግ ሮ ቨርስስ ዌድ በመባል ይታወቃል። የሮ እና የዌድ ክርክር ሮ በእርግጥ ኖርማ ማኮርቪ ለፍርድ ሂደቱ የተጠቀመችው ጊዜያዊ ስም ነበር። ያ ጊዜያዊ ስም ግን የጽንስ ማቋረጥ መብት ዋና ስም ሆኖ ቀርቷል። ባለፈው አርብ ጠቅላይ ፍርድ ቤቱ ህጉን ሲቀለብስ ጉዳዩ እያንዳንዱ ክፍለ ሀገራት እንዲወስንበት በር ከፍቷል። ፕሬዚደንት ጆ ባይደንም በጉዳዩ ላይ ለመናገር ጊዜ አላባክኑም ነበር። የሮ መብትን መልሰን የአገሪቱ ህግ ማድረግ አለብን። ያንን የሚያደርጉልን ሰዎች መምረጥ አለብን። በመጪው ምርጫ የሮ ጉዳይ ለድምፅ ይቀርባል። የግል ነጻነታችን ጉዳይ ለድምፅ ይቀርባል። የፅንስ ማቋረጥ መብት የዲሞክራቲክና የሪፐብሊካን ድምፅ ሰጪዎች ለአስርተ ዓመታት ወደ ድምፅ መስጫ ጣቢያ እንዲያመሩ ገፊ ምክንያት ሆኗል። በጠቅላይ ፍርድ ቤቱ የፅንስ ማቋረጥን መብት የሚቃወሙ ዳኞችን ለመሾም መነሳታቸው ዶናልድ ትራምፕ የፕሬዝደንትነት ቦታውን እንዲይዙ ቁልፍ ምክንያት ነበር። ጽንስ ማቋረጥን የማይደግፉ ዳኞችን እሾማለሁ ጉዳዩም ለውሳኔ ወደ ክፍላተ አገራቱ ይመለሳል። ትራምፕ ሶስት የጠቅላይ ፍርድ ቤት ዳኞችን ሾመዋል። ሹመታቸው በምክር ቤት በሚጸደቅበት ወቅት ዳኞቹ የሮው እና ወይድ ጉዳይ ያለቀለትና የማይቀለበስ ጉዳይ ነው ብለው ቃል ገብተው ነበር። ባለፈው አርብ ግን እነዚሁ ዳኞች ሕጉ እንዲቀለበስ ድምፅ ሰጥተዋል። አሁን የሮ ጉዳይ በመቀልበሱ ምክንያት ወግ አጥባቂ ድምፅ ሰጪዎች ወደ ምርጫ ጣቢያ ለመሄድ ይነሳሱ ይሆን? የሪፐብሊካን ምክር ቤት አባላት እንደሚሉት በክፍለ ሀገራት ደረጃ ሌሎች ብዙ ምርጫ ላይ የሚያፎካክሩ ጉዳዮች አሉ። ስቲቭ ስካሊስ የሪፐብሊካን ተወካይ ናቸው። ሕይወትን የማዳን ስራ ገና አሁን ተጀምሯል። ምክንያቱም ትክክለኛ ያልነበረውን ሕግ ጠቅላይ ፍርድ ቤቱ ቀልብሶታል፣ እናም ክፍላት ሀገራቱ እና የአሜሪካ ምክር ቤት ከ50 ዓመታት በኋላ ሕይወትን እንዲታደጉ ህጉ አስችሏቸዋል። ይህም እንደ አና ሊዊስ ያሉ ወጣት ሕግ አጥባቂ ድምፅ ሰጪዎችን ያበረታታል። ጽንስ በሕይወት የሚወልድበት ሕግ እንዲወጣ መክፋት አስፈላጊ ነው። ካሁን በኋላ የምንመለከተው ክፍለ ሀገራቱ በሮይ ጉዳይ ዋልታ ረግጠው እንደሚቆሙ ነው። በማንመንድ ዩኒቨርሲቲ በተካሄደ የአስተያየት መለኪያ ጥናት መሰረት 48 በመቶ የሚሆኑት የዲሞክራቲክ ድምፅ ሰጪዎች በሚቀጥለው ምርጫ እጩ ተወዳዳሪዎች በፅንስ ማቋረጥ ላይ ያላቸው አቋም ቁልፍ ጉዳይ ነው ይላሉ። በሴኔት የብዙሀን መሪ የሆኑት ቸክ ሹመር ተፎካካሪዎቻቸው ሪፐብሊካኖች ፅንስ ማስወረድን በተመለከተ ተጨማሪ ክልከላ ሊጠሉ እንደሚችሉ ይጠበቃል ይላሉ። በሀገሪቱ በአጠቃላይ ጽንስ ማስወረድ እንዲታገድ ከፈለጋችሁ የትራምፕን መንገድ የሚከተሉትን ሪፐብሊካንን ምረጡ። ሴቶችና ሐኪሞቻቸው እንዲከሰሱ ሴቶች በአስገድዶ መድፈርና በቤተሰብ መሀል ከሚደረግ ግንኙነት በኋላ ሲጸንሱ ማስወረድ እንዲከለከሉ የምትደግፉ ከሆነ የትራምፕን መንገድ የሚከተሉትን ሪፐብሊካንን ምረጡ። በአሜሪካ ምክር ቤት ደግሞ አፈ ጉባኤዋ ናንሲ ፔሎሲ፣ ዲሞክራቶች አብዛኛውን መቀመጫ ይዘው መቆየታቸው ወሳኝ ጉዳይ ነው ይላሉ። ሪፐብሊካኖች በሀገሪቱ በሙሉ ጽንስ ማቋረጥ እንዲከለከል እያሴሩ ነው። በምክር ቤቱ የአብላጫ ድምፅ እንዲያገኙ ሊፈቀደላቸው አይገባም። ጉዳዩ መራጮችን ምን ያህል እንደሚያንቀሳቅስ እስካሁን ግልጽ አይደለም። በጠቅላይ ፍርድ ቤት ከተሰበሰቡት መሀል የመብቱ ደጋፊ የሆነችው አናቤያል በርካታ ዲሞክራቶችን መምረጡ ለውጥ ሊያመጣ ስለመቻሉ ትጠራጠራለች። በፅንሰ ሀሳብ ደረጃ የሮይ ጉዳይ ለድምፅ ቀርቧል። ነገር ግን በምክር ቤት ደረጃ ተግባራዊ እርምጃ የሚወስዱና ሕጉ እንቅፋት እንዳይገጥመው ፍላጎት ያላቸው ያላቸውና ለዛም የሚሰሩ ስልሳ የዲሞክራቲክ ሴናተሮች ያስፈልጋሉ። ከፍርድ ቤት ውሳኔ በኋላ በፖለቲኮ በተካሄደ የአስተያየት መለኪያ መሰረት አርባ በመቶ የሚሆኑ አሜሪካውያን የፅንስ ማቋረጥ መብት መቀልበሱን ይቃወማሉ። አድማጮች ተከታዩም ከዚሁ ርዕስ ጋር ያቆየናል። የሚበዙ ዳኞች ወግ አጥባቂዎች የሆኑት ጠቅላይ ፍርድ ቤት ያስተላለፈው ውሳኔ ደጋፊዎቹን ሲያስደስት፣ በአገሪቱ ዙሪያ ተቃውሞ አስከትሏል። ቆንጅት ታየ ለሴቶችና ቤተሰብ ፕሮግራሟ በዚህ ዙሪያ አንድምታዎችን የሚመለከቱ የህግ ባለሙያ ያነጋግራለች። ወይዘሮ ዱንያ መኮንን ይባላሉ። ቀደም ብለው በኢትዮጵያ፣ በአሁኑ ወቅት ደግሞ በዚህ በዋሽንግተን አካባቢ በአምነስቲ ኢንተርናሽናል ጨምሮ በተለያዩ በሴቶች መብቶችና በሰብአዊ መብቶች ዙሪያ ትኩረት በሚያደርጉ የምርምር ስራዎች አገልግለዋል። ሮቪ ዌድን የቀለበሰውን ውሳኔ እንዴት ተመለከቱት ስትል ቆንጅን ላቀረበችላቸው ጥያቄ እንዲህ በማለት ይጀምራሉ እሺ ቆንጆ፣ በመጀመሪያ እድሉን ስለሰጠሽኝ በጣም አመሰግናለሁ። ውሳኔውን እኔ በጣም ጠብቄው ነበረ። በተለይ ጠቅላይ ፍርድ ቤቱ በአሁን ሰዓት ካለው መዋቅር አንጻር አብዛኞቹ ዳኞች ይህንን ውሳኔ የሚደግፉ ዳኞች ናቸው። ነገር ግን ውሳኔው ላይ ያለው ፍሬ ነገር በተለይም በሕገ መንግስቱ ውስጥ በተለይም በአንቀጽ አስራ አራት የነጻነት መብት የሴቶችን ጽንስ ማቋረጥ አይደግፍም በሚል በተደጋጋሚ አብዛኞቹ ዳኞች የተናገሩበትን ሁኔታ እንደ ሴቶች መብት ባለሙያና እንደ ሰብአዊ መብት ባለሙያ፣ በዚህ ዙሪያ ያሉ ጥናቶች እና ውሳኔዎች፣ በተለይ ደግሞ የሰብአዊ መብት ቃል ኪዳኖች እንደሚያሳዩት ነጻነት የምንለው ቃል ብዙ ጊዜ በሰፊው ተተርጉሞ የሴቶች መብትን በተለይም የስነ ተዋልዶ መብትን የጽንስ ማቋረጥን ጨምሮ የሚተረጎም ሆኖ ሳለ የጠቅላይ ፍርድ ቤቱ ዳኞች ግን ይህንን መብት በጣም ጠባብ አድርገው ጭራሽኑ የሴቶችን ጽንስ የማውረድ መብት አያካትትም ብለው መወሰናቸው በጣም አታዝኖኛል ውሳኔያቸው ከሰብአዊ መብት ሰነዶች ጋር የሚጣረስ እራሳቸው ከዚህ ቀደም የተረጎሙትንም ውሳኔ የሚጣረስ ሆኖ ስላገኘሁት ነው። ዩናይትድ ስቴትስ ብዙ የዓለም አቀፍ የሰብዊ መብት ሰነዶችን አልፈረመችም። ነገር ግን ከነዚህ ሰብዊ መብት ሰነዶች መካከል የዓለም አቀፉ የሰብዊ መብቶች ድንጋጌ ሰነድ ወይም በዩኒቨርሳል ዲክላሬሽን ኦፍ ሂመን ራይትስ የምንለው የሴቶችን እኩልነት በግልጽ ያስቀመጠ ነው። ተፈረሙ አገሮች እንዲያጸድቁት የሚጠየቅ ባይሆንም ፍርድ ቤቱ ለሀምሳ ዓመታት የዘለቀውን ጽንስ ማቋረጥን ሕገ መንግሥታዊ ያደረገውን ውሳኔ ባሳለፈበት ጊዜ በምን አይነት ተርጉሞት ነው? ቅድም ለመግለጽ እንደሞከርኩት ሮቪ ወይድን ከሀምሳ ዓመት በፊት ስተረጎመው ነፃነት የሚለውን ቃል ባይገልጽም የነፃነት መብት አንዱ ክፍል የሆነውን የግል መብት ወይም ፕራይቬሲን በመጥቀስ ነበር የተረጎመው። ስለዚህ አሁን ግን ዛሬ ተመልሶ ትርጉሙ እንዲህ የሚባል ነገር የለም ወይም እውቅና አልተሰጠውም ከመጀመሪያውም ተብሎ በዳኞች መገለጹ እና ውሳኔውም ያንን ሀሳብ ማካተቱ ትንሽ አስቸጋሪ ሆኖ አግኝቼዋለሁ። ሌላው የሚያሳዝነው ነገር እንደምታውቂ፣ ብዙ የአፍሪካ ሀገራት በአሁን ሰዓት ይሄንን ሰብ አይነት በህጎቻቸው አካተው በተግባርም ደግሞ ብዙ ስራ ሲሰሩ ይተዋላሉ። ይሄ ሀገራችንን ኢትዮጵያንም ያካትታል። ከኢጅፕት ከኮንጎ እና ከሴኒጋል ውጪ ፕሮግረሲቭ ወይም ደግሞ የተሻለ የሆነ መብትን የሚከተሉ ናቸው። አሜሪካን የመሰለ በብዙ ነገሮች ነው የተራመደች አገር ውስጥ ብዙ እናቶች እና ሴቶች በዚህ ፍርድ ቤት ውሳኔ ምክንያት ለተለያዩ ችግሮች ሲጋለጡ ማየት በተጨማሪ በጣም ያሳዝናል። ችግሩን ደግሞ እያየ ነው ነው ምክንያቱም የተለያዩ ክልሎች የነበራቸውን ሕጎች እያጠናከሩ ነው። የተለያዩ ስቴቶች በጣም ጠንካራ ሕጎች ነበራቸው፣ በተለይም ወደ ሀያ የሚሆኑት ከዚህ ቀደምን በጠቅላላው ጽንስ ማቋረጥ የሚከለክሉ ናቸው እና ለእኔ እንደ ህግ ባለሙያ በጣም አስቸጋሪ ሆነ ወይም ለመቀበል ያዳገተኝ ነገር ይሄ ከህገ መንግስቱ ጋር አገናኝተው የጠቀሱት ምክንያት የተጠቀሙት ነው፣ አናልሲስ በራሱ ችግር አለበት ብዬ ነው። ማም ነው እኔ እንደነገርኩሽ የመመረቂያ ጡፌን አዲስ አበባ ዩኒቨርሲቲ የሰራሁት በእናቶች ሞት ላይ ነው እና እናቶች በከፍተኛ ደረጃ ከሚሞቱባቸው ምክንያቶች ውስጥ አንዱ ህገ ወጥ የሆነ ጽንስ ማቋረጥ ነው እና ከዚህ ከዚህ አንጻር በህግ ደግሞ እውቅና አለመስጠት ለእንደዚህ አይነት መብቶች በተግባር ላይ ምን ያህል የሆነ ችግር ሊፈጥር እንደሚችል ሁላችንም የምናውቀው ይመስለኛል። የአፍሪካ ሀገሮችን ጨምሮ በሌሎችም የዓለም አካባቢዎች በሴቶች የስነ ተዋልዶ ጤና ላይ አንደምታ ይኖረዋል። ለዓለም አቀፍ የህዝብ ጤና ጥረቶች ትልቁን የገንዘብ ድጋፍ የምትለግሰው ዩናይትድ ስቴትስ በመሆኗ የሚል ስጋት የሚያሰሙ አሉ። ብዙዎች በአሁኑ ሰዓት እየጻፉ ያሉት ምንድን ነው፣ ይሄ ነገር ነገ ሰብቶ ሌሎችም የስነ ተዋልዶ ያለው ጤና ጋር የሚገናኙ መብቶችንም ጭምር ፍርድ ቤቱ እንደገና እየተመለከተ ሊከለክላቸው ይችላል የሚል ነገር አለ። አሁን ባለበት ሁኔታ ግን ፍርድ ቤቱ የከለከለው የጽንስ መቋረጥን ብቻ ነው። ነገር ግን እንደምታውቂው በፍርድ ቤቱ የወጡ ውሳኔዎች ነገ በፖሊሲ መልስ ከተቀረጹና ፖሊሲዎቹ ደግሞ በተለይ የስነ ተዋልደው ጤና ጋር የሚገናኙ ለምሳሌ የፅንት መከላከያ መድኃኒቶችን ማቴሪያሎችን የመከልከል እነዚህ ማስተማርን እና ሌሎችም በተለይ በሆስፒታል ደረጃ በዶክተሮች የሚሰጡ የፅንት ማቋረጥ ስራዎች ላይ ከፍተኛ የሆነ ችግር ሊያስከትል ይችላል ተብሎ ይታመናል። በተለይ በቀደም ባለው አስተዳደር የፅንስ ማቋረጥ ላይ የሚሰሩ ድርጅቶች ብዙዎቹ የሚሰጣቸው እርዳታ ተቀንሶባቸው ነበር። ይሄም እንደምታቂው የዩናይትድ ኔሽንስ ኤጀንሲዎችንም ጭምር ያካትታል። እነዚህ ድርጅቶች ደግሞ በጣም ብዙ መንግስታዊ ያልሆኑ ድርጅቶችን አፍሪካ ውስጥ ይረዳሉ እና በዚህ ምክንያት ይሄ የፍርድ ቤት ውሳኔ በተለይ በፖሊሲ ደረጃ ደግሞ ከመጣና አሜሪካ በምትሰጣቸው የገንዘብ እርዳታዎች የቁሳቁስ እርዳታዎች ላይ የራሱ የሆነ ነገርን ይዞ ከመጣ ነገ የምትሰጠው የስነ ተዋልዶ ጤና አገልግሎት ላይ ከፍተኛ የሆነ እክል ሊፈጥር ይችላል። የምንለው ከዚህ ቀደም እንደምታውቂው የነበረው አስተዳደር ስራ ላይ የነበረውን እርዳታ አቋርጦት ነበር። በዚህ ምክንያት ብዙ የአፍሪካ ሀገሮችን በጣም ተጎድተው ነበረ። በመሆኑም ይህንን ስንመለከት ነገር ከነወደ ይሄ ነገር ቢሰፋና ትርጓሜውም ነው የሌሎች ዶክመንቶችን የሚያካትትበት ሁኔታ ቢፈጠር አስቸጋሪ ነው የሚሆነው የሚል ነገር አለ። እኔም ደግሞ ይሄን ነገር እስማማበታለሁ። በጣም የሚያሳዝነው ነገር የተሰጠው ውሳኔ ጽንስ መቋረጥን አይቀንስም። ነገር ግን በህገ ወጥ ደረጃ የሚደረጉ የጽንስ መቋረጦችን ይጨምራል። ያ ደግሞ ከዚህ ከአሜሪካ በተጨማሪ በተለያዩ የአፍሪካ ሀገሮች ውስጥ ሊሆን ይችላል። አሁንም እየተደረገ ነው ያለው በአብዛኛው በጣም ችግረኛ በሆኑ ሀገሮች ውስጥ አገልግሎቱም ተደራሽ ስላልሆነ እንደምታውቂው ህገወጥ የሆኑ የውርጃ ሂደቶች አሉ። አሁንም ጨማሪ እርዳታው በሚቀንስበት ጊዜ ደግሞ ይሄ ችግር እየባሰ ይመጣል ማለት ነው። በጣም አመሰግናለሁ ስለ ጊዜሽ ወይዘሮ ዱንያ መኮንን ተገኝ። እኔም አመሰግናለሁ ቆንጂ። ክብራትና ክቡራን አድማጭ ተመልካቾቻችን ለረቡ ምሽት ያዘጋጀነውን ለዛሬ የተዘጋጀው ሙሉ ዝግጅት ማለት ነው እዚህ ላይ አበቃ። ያስተናገድኳቸው አሉላ ከበደ ከቴክኒክ አቀናባሪው ኤልያስ አስማሪ ጋር በዚሁ ተሰናበትን። ነገ ምሽት እንመለሳለን። ሰላም ተናደሩ።